የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ታኅሳስ 18 2015 ዓ ም ዝግጅታችን ጀመረ።

የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ አጀንዳ ጉድለቶች የታዩበት የአፍሪካና አፍሪካውያንን ጥቅም ክብር ያስቀደመ አይደለም ሲሉ የ2022 የአፍሪካ ሕዝቦች መድረክ 2022 አፍሪካን ፒፕልስ ፎረም አዘጋጆች ተናገሩ።

አዲስ ራእይ ለዩናይትድ ስቴትስና አፍሪካ ግንኙነት በሚል ዋሽንግተን ዲሲ ውስጥ ባለፈው ሳምንት እሁድ ታህሳስ 22 2015 ዓ ም በኤርትራውያን የባህልና የሲቪክ ማዕከል አዳራሽ ውስጥ በተካሄደው ስብሰባ ኢትዮጵያውያንና ኤርትራውያንን ጨምሮ የአፍሪካ የካሪቢያንና ጥቁር አፍሪካ አሜሪካውያን እንዲሁም የግራ ዘመን ፖለቲካ ርዕዮተ ዓለም አራማጆች መገኘታቸውም ተሰምቷል። ይህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ኤደን ገረመው መርሃ ግብሩን በመምራት ስመኝሽ የቆየ በዜናዎቹ

ጽዮን ግርማ በምሽቱ ዋና አዘጋጅነት፣ ብርሃን ኃይሉ በፕሮዳክሽን አብረናችሁ እናመሻለን። አስቀድመን ወደ ዜናዎቹን የምናልፈው፣ አብራችሁን ሁኑ። እንደምናመሻቸው አድማጮች ዜናውን የማሰማችሁ ስመኝሽ ቆየ ነኝ።

በሰሜን ማሊ ቱምቢክቱ ከተማ በሰላም አስከባሪ ኃይሎች ላይ በደረሰ ጥቃት ከናይጄሪያ የመጡ ሁለት የተባበሩት መንግስታት ድርጅት ሰላም አስከባሪዎች መገደላቸውንና አራት መቁሰላቸውን ድርጅቱ አስታወቀ።

አርብ እለት በደረሰው ጥቃት አንድ የማሊ የጸጥታ ኃይል አባል መገደሉንም የመንግስታቱ ድርጅት የጸጥታው ምክር ቤት ጨምሮ አስታውቋል። የመንግስታት ድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥና የጸጥታው ምክር ቤት ጥቃቱን አጥብቀው አውግዘዋል። ምክር ቤቱ አክሎ በተባበሩት መንግስታት ሰላም አስከባሪዎች ላይ ያነጣጠሩ ጥቃቶችን

ማቀድ፣ መምራት፣ መደገፍ ወይም በድርጊቱ ላይ መሳተፍ የጦር ወንጀልን ሊያመለክት እንደሚችል አሳስቧል። እንደ አውሮፓውያን አቆጣጠር በ2012 ከተቀሰቀሰው ህዝባዊ አመፅ ጀምሮ ማሊ ውጥንቅጥ ውስጥ የገባች ሲሆን አድማ ያደረጉ ወታደሮች ፕሬዚዳንቱን ከስልጣን ካስወገዱ በኋላ የጂሀዲስት አመጽ ያስከተለ ከፍተኛ የስልጣን ክፍተት ፈጥሯል።

በቱኒዚያ ዛሬ እየተካሄደ ባለው የፓርላማ ምርጫ ቱኒዚያውያን የመምረጥ ፍላጎታቸው አነስተኛ ሆኖ ተስተውሏል።

አብዛኞቹ ተቃዋሚ ፓርቲዎች ፕሬዚዳንት ካያስ ሰኢድ ወደ አንድ ሰው አገዛዝ የሚያደርጉት ጉዞ ማስፈጸሚያ ነው ሲሉ ባወገዙት ምርጫ አልተሳተፉም። ቱኒዚያዊ አትክልት ሻጭ መሐመድ ቡአዚዚ የአረብ አብዮትን በቀሰቀሰ የተቃውሞ እርምጃ ራሱን ካቃጠለ ከ12 ዓመታት በኋላ እየተካሄደ ባለው ምርጫ አዲስ የፓርላማ አባላት የሚመረጡ ቢሆንም ሕግ አውጪዎቹ በመንግስት ፖሊሲ ላይ የሚኖራቸው ተጽዕኖ እንብዛ መሆኑ ተገልጿል። ሮይተርስ ቱኒዝ ውስጥ

የሚገኙ ስድስት የምርጫ ጣቢያዎችን ለሁለት ሰዓታት ተዘዋውሮ የተመለከተ ሲሆን ጋዜጠኛው ሀያ ሰዎች ብቻ ድምፃቸውን ሲሰጡ ማየቱን ዘግቧል። በፕሬዚዳንት ሰኢድ የተሾሙት የምርጫ ኮሚሽን አባላትም የምርጫ ጣቢያዎች ከተከፈቱ በኋላ ባሉት ሁለት ሰዓታት ውስጥ ሁለት መቶ ሰባ ሺህ ሰዎች ወይም ድምጽ መስጠት ከሚችሉ ዘጠኝ ሚሊየን መራጮች ውስጥ ሶስት ከመቶ ብቻ የሚሆኑት ድምጽ መስጠታቸውን አስታውቀዋል።

የትዊተር ባለቤት ኤሎን መስክ ሀሙስ ጀምሮ አግደዋቸው የነበሩትን የጋዜጠኞች ገጽ እንደሚመልሱ ቅዳሜ ጠዋት በትዊተር አማካኝነት ባስተላለፉት መልእክት አስታውቀዋል። መስክ ይህንን መልእክት ካስተላለፉ ከጥቂት ደቂቃዎች በኋላም የአሜሪካ ድምፅ ዋና ብሔራዊ ዘጋቢ ስቲቭ ሀርማንን ጨምሮ ታግደው የነበሩ ጋዜጠኞች ገጾቻቸው ተመልሰውላቸዋል። መስክ ገጾቹን ያገዱበት ምክንያት ጋዜጠኞቹ የግል ጀት አውሮፕላናቸው የሚገኝበትን ቦታ በመግለጻቸውና

ይህም አንደኛው ልጃቸው ላይ ክትትልና ትንኮሳ እንዲደርስበት በማድረጋቸው ነው ብለዋል።

ሆኖም ገጻቸው የታገደባቸው ጋዜጠኞች ስለ መስክና ኤሎንጀት ስለተሰኘው አካውንታቸው ቢዘግቡም አውሮፕላናቸው የሚገኝበትን ቦታ የሚመለከት መረጃ በትዊተር ገጻቸው አላስተላለፉም። መረጃው ግን በሌሎች ድረ ገጽ ላይ በይፋ የሚገኝ ነው። በትዊተር ገጾቹ መዘጋት በርካታ ጋዜጠኞች፣ የመብት ተሟጋች ቡድኖችና ዓለም አቀፍ ተቋማት ዘንድ ከፍተኛ ስጋት ፈጥሯል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪክ አርብ እለት በሰጡት መግለጫ እርምጃ

ጋዜጣው በዓለም ዙሪያ ባሉ ጋዜጠኞች ላይ ሳንሱር፣ አካላዊ ስጋትና ከዛም የከፉ አደጋዎች በተጋረጡበት ጊዜ መፈጸሙ አደገኛ አካሄድ ይፈጥራል ብለዋል።

አክለውም የተባበሩት መንግስታት ድርጅት በዘፈቀደ እገዳው መረበሹን አስታውቀዋል። የአውሮፓ ህብረትም እገዳው እንዳሳሰበው አስታውቋል። በተመሳሳይ መልኩ ስጋቱን የገለጸው የጋዜጠኞች መብት አሟጋቾች ኮሚቴም ጋዜጠኞች በስራቸው ምክንያት በተወሰደ የበቀል እርምጃ መታገዳቸውን ገልጾ ይህ ጋዜጠኞች ያለ ፍርሃትና ያለ በቀል ዜና የመዘገብ መብታቸውን የሚጥስ ነው ብሏል። መስክ የጋዜጠኞቹን የትዊተር ገጾች እንዲመለሱ ለመወሰን የትዊተር ምርጫ ያካሄዱ ሲ

ሆን 59 ከመቶ የሚሆኑ መላሾች ገጾቹ በአስቸኳይ እንዲመለሱ ጠይቀዋል። መስክ ውጤቱን አስመልክቶ በትዊተር ገጻቸው በጻፉት መልእክትም ህዝቡ ተናግሯል ብለዋል።

ዋይት ሀውስ ዩናይትድ ስቴትስ ሳውዲ አረቢያ በየመን ለምታደርገው ጦርነት የምትሰጠውን ድጋፍ ሊያስቆም የነበረውንና በህግ መወሰኛ ምክር ቤት የቀረበውን የጦር ኃይሎች ውሳኔ ለማገድ መወሰኑን ደግፎ ተከላክሏል። በተባበሩት መንግስታት ድርጅት መረጃ መሰረት በየመን የሚካሄደው ጦርነት 370 ሺህ ሰዎችን ህይወት ያጠፋ ሲሆን ከነዚህ ውስጥ 60 በመቶ የሚሆኑት ህይወታቸው ያለፈው ጦርነቱ ባስከተለው የምግብ ውሃና የጤና አገልግሎት እጥረት ነው። በሳምንቱ መጀመሪያ ላይ የ

ሞንት ገለልተኛ የምክር ቤቱ አባል ሳውዲ በየመን ለምታደርገው ጦርነት አሜሪካ የምታደርገውን ድጋፍ የሚያቋርጥ የውሳኔ ሀሳብ ማሳለፋቸውን ተከትሎ የባይደን አስተዳደር ከበርኒ ሳንደርስ ጋር ግጭት ውስጥ ገብቶ ነበር። ሆኖም ፕሬዚዳንቱ ድምፅን በድምፅ በመሻር መብታቸውን እንደሚጠቀሙ ማሳወቃቸውንና ከሌሎች የምክር ቤት አባላት

ድጋፍ ማጣቱን ተከትሎ ሳንደርስ የውሳኔ ሀሳባቸውን በማንሳት ከዋይት ሀውስ ጋር ለመደራደር ተስማምተዋል። ሆኖም ያስተዳደሩ ኃላፊዎች፣ በምን ጉዳይ ላይ ከሳንደርስ ጋር እንደሚደራደሩ ከመናገር ተቆጥቧል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቅዳሜ ፕሮግራሞቻችን ጋር መልካም ቆይታ

ስመኝሽ፣ የቆየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታኅሳስ 8 2015 ዓ.ም ዝግጅታችን ነው፣ በመከታተል ላይ የምትገኙት ዝግጅቶቻችንን ከሬዲዮ በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም ደግሞ አትቪ አምሃሪክ የፌስቡክ ገጻችን ላይ በቀጥታ እንዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ።

በርካታ ፍልሰተኞች ዩናይትድ ስቴትስ ደቡብ ድንበር ላይ እየደረሱ ነው።

በቀድሞ ፕሬዚዳንት ዶናልድ ትራምፕ አስተዳደር የወጣውና ፍልሰተኞች ድንበር ላይ ተይዘው እንዲመለሱ የሚያዘው ፖሊሲ በመጪ ረቡ የሚያበቃ በመሆኑ በሺዎች የሚቆጠሩ ፍልሰተኞች ሜክሲኮ ድንበር ላይ በምትገኘው ሲዩዳድ ሃሬዝ ከተማ በመሰባሰብ ወደ አሜሪካ ለመዝለቅ በዝግጅት ላይ ናቸው። የአሜሪካ ሕግ አውጪዎች እንዲሁም የጉምሩክና ድንበር ጥበቃ ባለስልጣናት ፖሊሲው በተያዘለት የጊዜ ሰሌዳ መሰረት በመጪ ረቡ የሚያበቃ ከሆነ

ከፍተኛ ቁጥር ያለው ፍልሰተኛ ወደ ድንበር እንደሚመጣ በመናገር ላይ ናቸው። በዚህ ዙሪያ ሴሳር ኮንትሬራስ ከሲዩዳድ ሃሬዝ የላከውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል። በዩናይትድ ስቴትስ ደቡብ ድንበር በኩል ከፍተኛ ቁጥር ያላቸው ፍልሰተኞች በመድረስ ላይ ናቸው። በሺ የሚቆጠሩትም ኤልፓሶ፣ ቴክሳስ ላይ ለአሜሪካ የጉምሩክና ድንበር ጥበቃ ባለሥልጣናት እጃቸውን በመስጠት ላይ ናቸው።

እነርሱ እንደሚሉት እጃቸውን በመስጠታቸው የፖለቲካ ጥገኝነት የማመልከቻ ሂደት እንደሚጀምሩ ተስፋ ያደርጋሉ። ስደተኞቹ ኤልፓሶ የደረሱት ታይትል 42 በመባል የሚታወቀውና በቀድሞ ፕሬዚደንት ዶናልድ ትረምፕ አስተዳደር የወጣው ወደ አሜሪካ ለመግባት የሚሞክሩ ፍልሰተኞች ከድንበር ላይ ተይዘው እንዲመለሱ የሚያዘው ፖሊሲ በመጪው ረቡዕ ሊያበቃ በተቃረበበት ወቅት ነው። አንድ የዩናይትድ ስቴትስ ዳኛ ፖሊሲው በመጪው ረቡዕ እንዲያከትም ባለፈው ወር ውሳኔ ሰጥተዋል። ፖሊሲው የሚያበቃበት ጊዜ እስኪደርስ ታዲያ

ፍልሰተኞቹ ሜክሲኮ ውስጥ ከአሜሪካ ድንበር አቅራቢያ በምትገኘው ሲዩዳድ ሆዋሬዝ ከተማ በመሰባሰብ ላይ ናቸው። ሁኔታው ከባድ እየሆነ እንደመጣ የቺዋዋ አገረ ገዢ ማሪያ ጋልቫን ይናገራሉ። ማሪያ በቅርቡ ለሪፖርተሮች ሲናገሩ አስፈላጊ ነገሮችን ሳያቀርብ የሜክሲኮ መንግሥት ብሔራዊ ዘቡን በመጠቀም 1500 የሚሆኑ ፍልሰተኞችን በአውቶቡስ አሳፍሮ ወደ ሲዩዳድ ሆዋሬዝ ከተማ ማምጣቱን ነቅፈዋል። ጆል ሞታ ከዶሚኒካን ሪፐብሊክ የመጣ ፍልሰተኛ ነው።

እግዚአብሔር ይመስገን፣ የሜክሲኮ ባለሥልጣናት ረድተውናል። በሰላም ደርሰናል። ግሩም አድርገው ተንከባክበውናል። ኦስካር ሬስ ደግሞ ከኒካራጓ የመጣ ነው። ያለፍንበት ሁኔታ በጣም አስቸጋሪ ነበር፣ ግን እግዚአብሔር ይመስገን፣ የሜክሲኮ ሕዝብ እጁን ዘርግቶ ተቀበለን። በሁሉም ነገር ረዱን፣ ምግብን ጨምሮ። በሲዩዳድ ዋሬስ ከተማ በሚገኝ መጠለያ ለጥቂት ሰዓታት ካረፉ በኋላ

በመቶ የሚቆጠሩ ፍልሰተኞች ድንበር ላይ የሚገኘውን ሪዮ ግራንዴ ወንዝን ለመሻገር ወስነዋል። በመጠለያ ያሉ ባለሥልጣናት አላስቆሟቸውም። በመጠለያ የሚሰሩት አና ሮዴላ ማስቆም አንችልም ብለዋል። ኖ ዋን እስ ገና በየፎርስ ትስቴ ሄረ ማንም እዚህ እንዲቆይ የሚገደድ የለም። መረጃው ተሰጥቷቸው አውቀውት የሚወስኑት ውሳኔ ነው።

እንደደረሱ ምግብ ተሰጥቷቸው እንዲያርፉ ይደረጋል። ከዛም ህጉ ይነበብላቸዋል። የሜክሲኮ መንግስት ሊያደርግላቸው ስለሚችለው ነገር ይነገራቸዋል። ከዛም እያንዳንዱ ቤተሰብ ማድረግ የሚፈልገውን ራሱ ይወስናል። በሺ የሚቆጠሩ ፍልሰተኞች በሲዩዳድ ዋሬዝ እና በኤልፓሶ ከተሞች መሃል በሚገኘው ሪዮ ግራንዴ ወንዝ ላይ ለሚገኙ የዩናይትድ ስቴትስ ድንበር ጠባቂዎች እጃቸውን ሰጥተዋል።

በኤልፓሶ አካባቢ የድንበር ጠባቂዎቹ ቃል አቀባይ ኦርላንዶ ሩቢዮ እንዳሉት በቀን ሁለት ሺ አንድ መቶ የሚሆኑ ፍልሰተኞች ይስተናገዳሉ።

አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት የአማርኛ መሰናዶ ነው። እዚህ ጋር የሙዚቃ አፍታ እንውሰድ። አቤሌክስ እና ሄዋን ቀብራራዬ እያሉ እየተቀባበሉ የሚያዘሙትን ዜማ ጋብዛለን።

I'm sorry, I'm

E antes de você E antes de você a

የአፍሪካና አፍሪካውያንም ጥቅምና ክብር ያስቀደመ አይደለም ሲሉ የ2022 የአፍሪካ ሕዝቦች መድረክ 2022 አፍሪካን ፒፕልስ ፎረም አዘጋጆች ተናገሩ። አዲስ ራዕይ ለዩናይትድ ስቴትስና አፍሪካ ግንኙነት በሚል ዋሽንግተን ዲሲ ውስጥ ባለፈው ሳምንት እሁድ ታህሳስ 22 2015 ዓ.ም ም በኤርትራውያን የባህልና የሲቪክ ማህበር አዳራሽ ውስጥ በተካሄደው ስብሰባ ኢትዮጵያና ኤርትራን ጨምሮ የተለያዩ የአፍሪካ የካሪቢያንና ጥቁር አፍሪካ አሜሪካውያን

እንዲሁም ደግሞ የግራ ዘመም ፖለቲካ ርዕዮተ ዓለም አራማጆች መገኘታቸውን

አዘጋጆቹ ለአሜሪካ ድምጽ ተናግረዋል። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በተካሄደበት ሳምንትም መግቢያ ላይ ቀደም ብሎ በተሰናዳው ዝግጅት ተናጋሪዎችና አዘጋጆች ከሆኑት መካከል አቶ ኤልያስ ህሩይና አቶ ነብዩ አስፋውን እንዲሁም ደግሞ ከተሳታፊ እንግዶች መካከል ወይዘሮ አዩ ብርሃን ትእዛዙና አቶ ከባዱ በላቸውን ያነጋገረው ደረጀ ደስታ ተከታዩን ዘገባ አሰናድቷል። በ2022 የአፍሪካ ህዝቦች መድረክ ላይ ከነበሩት 13 ተናጋሪዎች መካከል ከሚገ

የሚገኙት ሁለት ትውልደ ኢትዮጵያ አንዱ የሆኑት ራሳቸውን በማስተዋወቅ ስለመድረኩ ዝግጅት ያብራራሉ። እሺ ጣና አስፈልግ ነቢዩ አስፋው እባላለሁ። የአፍሪካን ፒፕልስ ፎርም የተለያዩ ድርጅቶች ናቸው አብረው ሆነው ያዘጋጁት። አንዱ ድርጅትም የኢትዮጵያን አሜሪካን ዴቨሎፕመንት ካውንስል ነው፣ እሱ ሊቀመንበር ነኝ እኔ። ወደ ሰባት ድርጅቶች ናቸው የአፍሪካ እና የአፍሪካን አሜሪካን ድርጅቶች ናቸው። የብላክ አላይንስ ፎር ፒስ ሌላው ነው፣ ኤፓክ ሌላው ነው፣ የኤርትራን ሚ

ኮሚኒቲ ኦርጋናይዜሽኖች ሁለት አሉበት እና አጠቃላይ የአንሰር ኮአሊሽን አለው። አፍሪካን አጀንዳ የአፍሪካንን ህዝብ የሚሟገቱ ድርጅቶች ናቸው ያደረጉት ያዘጋጁት ፕሮግራም። ሌላኛው ተናጋሪ ትውልደ ኢትዮጵያ አቶ ኤልያስ ህሮይ ናቸው። እንግዲህ እኔ ፓናልስት ነበርኩኝ፣ ስፒከር ነበርኩኝ። ከዛ በተጨማሪ ደግሞ ስብሰባ ሲዘጋጅ እንደ ቮለንተር ሆኜ ፓርቲስፔት አድርጌ ያለኝ። እንዴት ነበር የተዘጋጀው? ለምንድነው ማዘጋጀት ያስፈለገው? ምንድነው የዝግጅቱ ዓላማ? ማን ነው ያዘጋጀው?

እንደምታውቀው በባይደን አድሚኒስትሬሽን አሁን እየተካሄደ ያለው የአፍሪካን ሊደርስ ሰሜት ተመልክተን ያለውን አጀንዳዎች ካጠናም በኋላ ጋፖች አሉ ማለት አሁን አፍሪካ ውስጥ ያለው እውነታና ምሳሌ አንዳንድ ነገር እዚህ ጋር ብጠቅስ አፍሪካ ማለት አንድ ነጥብ አራት ቢሊዮን ሰዎች ያሉበት አህጉር ነው። ወደፊት አምስት ፐርሰንት ግሮዝ ሬት ያላቸው ሀገሮች ብዙ አፍሪካን ሀገሮች አሉ። በሌላው ግን ደግሞ ስታየው በአፍሪካ ውስጥ አሁን ከሀምሳ አምስቱ ሀገር ሰላሳ ሶስቱ ሀገሮች ከሀምሳ ፐርሰንት በታች ነው ኤሌክትሪክ ሰርቭ የሚያደርጉ

ለህዝቦቻቸው እንደውም አንዳንድ ሀገሮች ከስምንት ፐርሰንት በታች የሆኑ አሉ። ብዙ ተደራራቢ የሆኑ ችግሮች መፈታት የሚችሉ ነገሮች ሆኖ ሳሉ በተጨማሪ ግን አፍሪካ ደግሞ በጣም ብዙ ተስፋና ብዙ ለውጥ ወደፊት የሚታይባት አህጉነች ብለን እናስባለን። ግን ይሄንን ተመልክተን ደግሞ የባይደን አድሚኒስትሬሽንን ያወጣውን አጀንዳ ስንመለከት ደግሞ በጣም ብዙ ክፍተቶችን ያገኘንበት እነዚህ ክፍተቶች እንዴት ነው ከአፍሪካና አሜሪካን አወዳጅሶ ወደፊት እኩል በሆነ ደረጃ ወደፊት የሚያራምድበት

እርዳታ ሳይሆን በንግድ ታይም ያደረገበት አፍሪካን እውነት የሚለውጥበትን መንገዶች ያላጣቀሰ አጀንዳ በመሆኑ ያንን ጋፕ ከተመለከትን በኋላ እኛ ደግሞ ተሰብስበ ምን እናድርግ ብለን ተነጋግረን አፍሪካን ፒፕል ፎረም ቪዥን ፎር ዩ ኤስ አፍሪካን ሪሌሽንሽፕ ብለን ይህን ስብሰባ ጠርተን የተለያዩትን ጋፖች፣ ያሉትን ችግሮች ይሄ የሁለቱን የአፍሪካን እና የአሜሪካን ሀገርን አስተሳስሮ ወደፊት የሚያስጌዱ ወደተሻለ የሚለውጡ አጀንዳዎች ምንድን ናቸው ብለን እኛ ከበር አድርገን እሱ

አሁን ደግሞ ያለው አድሚኒስትሬሽን አንዳንድ ጊዜ ምስጋ አይደግ በሆነ አንዳንድ ጊዜ ደግሞ በተሳሳተ መንገዶች ይሄ ክፍተቶች እየተወ የሁለቱን የሀጉሩንና የአሜሪካን አገርን ሪሌሽንሽፕ ወደፊት በደንብ በጥሩ ሁኔታ ለማስቀጠል የሚያስችል አጀንዳ አልመጣም ብለን ስላሰብን ያንን ጋፕ ለመሙላት ሁላችንም በተለያየ ዘርፍ ያለን ሰዎች ጥናቶች አካሄደን እንዴት ነው የተሻለ ለውጥ የሚመጣው? እንዴት ነው ሁለቱን አፍሪካን ሀጉርንና የአሜሪካን አገርን እንዴት ነው በተሻለ ሁኔታ ማስተሳሰር የምንችለው? እንዴት ነው አፍሪካን

ወደ ለውጥ ወደ የሚመጣውን ለጥ አንድ ነጥብ አራት ቢሊዮን ህብረተሰብ ያላት አህጉር እንዴት ነው ከአሜሪካ ጋር ታያደርገን በጥሩ ሁኔታ አፍሪካ ወደፊት እንዴት ነው ለውጥ የሚመጣው በሚለውን ነገር ዴቨሎፕመንት የሚለውን ነገር እሱን አድረስ ለማድረግ እና የተለያዩ ችግሮችንም አጥንተን ተወያይተን እንዴት ነው ይፈታ የሚለውን አድረስ ለማድረግ ነው የተሰብሰብ ነው የነበረው። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በሚዘጋጅበት ወቅት የአፍሪካ ህዝቦች መድረክ በሚል መዘጋጀቱ ያኛውን የመሪዎች ይሄኛውን የህዝቦች መሆኑን

ለማመላከት ሆን ተብሎ የተዘጋጀ ይመስላል። የስብሰባቸው ከጉባኤ ጋር መገጣጠም አጋጣሚ ነው ወይስ ታስቦበት ነው?

አቶ ነቢዩ ይመልሳሉ። የተዘጋጀው ሌላ አይነት የህዝቡን ፒፕልስ ፎርም የተባለበት ምክንያት የህዝብ ፎርም ቴንሰርድ ያልተደረገ የእውነተኛ የህዝቡን ድምፅ ያንጸባርቃል የሚል ከዚያም በተጨማሪ ደግሞ ለአሜሪካ ለስቴት ዲፓርትመንት እና ለአሜሪካ መንግስት፣ በአንጻራዊነት ለየት ያለ አመለካከት እንዲኖራቸው ለማስተማር የተደረገ ነው። ምክንያቱም ብዙ ጊዜ ከአፍሪካ ጋር ያለው ግንኙነት አፍሪካን ወደታች የሚያይ እንደ ተረጂ ወይንም እንደ ታዛዥ አድርጎ የሚያይ

ነው። እና ይሄ ግን ህዝቡን ኤምፓወር የሚያደርግ የሚመጣው ሪሌሽንሽፕ መስተካከል እንዳለበት ማለት የአፍሪካ እና የዩናይትድ ስቴትስ ሪሌሽንሽፕ በእኩልነት በመከባበር መሆን ያለበት እንዲሆን የሚያሳይ እና ያንን እውነተኛ የህዝብ ድምፅ ነው ብለን የምናምነውን ሪፍሌክት እንዲያደርግ የሚያሳይ ነው ብለን ነው ስብሰባው። እያነሳችኋቸው ዋና ዋና ነገሮች ምንድን ነበሩ? በተለይ እርስዎ ተናጋሪ ከነበሩ በምን ጉዳይ ላይ ነበር የተናገሩት? ተናጋሪ ነበርኩን ከነበሩት ፓናሊስቶች ሶስት ፓናል ነበረ ያለው

መጀመሪያው ስለ ዴቨሎፕመንት አዘ ሂውመን ራይት ነው፣ ዴቨሎፕመንት ስለ ሂውመን ራይት። ሁለተኛው ፓናል ነው የተናገርኩበት ስለ ፐርሰፕሽን ነው፣ ትግላችንን የአፍሪካውን የተለያዩ የአፍሪካን ትግል አንድ እንዴት አድርገን መታገል እንደምንችል ከዚያ በተጨማሪ ደግሞ

በሚዲያ እና በዌስተርን ፖለቲካል ኢሊትስ ላይ በአፍሪካ ላይ ያላቸው አስተያየት ቻል ነው። ከዛ ውጭ ሶስተኛው ፓናል ላይ አክሽን ለመውሰድ ምን አይነት አክሽን ነው ወስደን ማስተካከል እንደምንችል የዩኤስ እና የአፍሪካን ሪሌሽንሽፕ ገንቢ በሆነ በኩል ለሁለቱም በኩል ገንቢ በሆነ በኩል የሚንቀሳቀስበትን መፍትሄ የሚያመጡ ሀሳቦችን የተቀያየርንበት ሶስት የተለያየ ፓናል ነበረ። በመድረኩ ከቀረቡት ጥናታዊ ጽሁፎች አንደኛውን ያቀረቡት አቶ ኤልያስ የጥናታ

የሚያስተዳድራቸው ርዕስ ያተኮረው የምዕራባውያንና የአፍሪካ አገሮች የግንኙነት መሰረት በሆነው እርዳታ ላይ መሆኑን ይናገራሉ። የእኔ ጥናት የነበረው ፎከስ ያደረገው ዋናው እርዳታ አፍሪካን አፍሪካ ሀገሮችን ብታይ በጣም ብዙ እርዳታ ሲሰጥ ነው የቆየው። አግራ ሚሊዮን ለምሳሌ ብንመለከተው ወን ቢሊዮን ዶላር ነው ያጠፉት በፈርቲላይዘር ላይ እና ግን አሁንም ብታየው እነዚህ የተለያዩ ኤፈርቶች እነዚህ ነን ገቨርንመንት የሆነትም የሆኑትን ብቻ ሳይሆን ደግሞ በዩስኤድ የሚሰጡ እርዳታዎች ወይም ደግሞ

ወስደን ዓለም ባሉ እርዳታ ድርጅቶች የሚሰጠው እርዳታ አፍሪካ ውስጥ ገብቶ አፍሪካን ለውጥ ለማምጣት እምብዛም አልተቻለም። ፉድ ሴኩሪቲ ይሄ ምግብ ሴኩሪቲ የምንለውን ነገር ለማምጣት አልቻለም። በጣም ብዙ ብር ቢጠፋ ብዙ ኤፈርት ቢደረግም፣ ይሄ ለውጡን ወደፊት ለማስቀጠል አልቻለም። እና የኔ ኃላፊነት የነበረው እንዴት ነው በምን አይነት መንገድ ስትራክቸር ቢደረግ እንዴት አድርጎ ቢቀረጽ አፍሪካንና አሜሪካንን በሚጠቅም ሁኔታ ወደፊት እንዴት ማስቀጥል ይችላል በሚለው ርዕስ ላይ የነበረ ጥናት እንዳረግ ተወሰነው፣ እሱን ነው።

አቶ ኤልያስ የጥናታቸውን ዋና ዋና ፍሬ ነገሮችንም እንደሚከተለው ይዘረዝራሉ።

ዋና ዋና ነገሮች እዚህ ላይ ምንድን ናቸው? ቅድም እንደተናገርኩት ኤሌክትሪክ አገልግሎት እምብዛም ብዙ ህብረተሰብ የለውም። ከሰላሳ ሶስት ሀገሮች ውስጥ ፊፍቲ ፐርሰንት በታች ነው ያለው። ኢንፍራስትራክቸር ብታይ ይሄ መንገድ የተለያዩ እነዚህ ለህብረተሰቡ ጠቃሚ የሆኑ ነገሮችና እድገትን ለውጥን ለማምጣት የሚችሉ ነገሮችን ብትመለከት መንገድ ላይ ብቻ እንኳን ብንመለከት በሰላሳ አንድ ለእያንዳንዱ መቶ ስኩዌር ኪሎ ሜትር ሰላሳ አንድ ኪሎ ሜትር መንገድ ብቻ ነው ያለው። ይህንን ወስደ ደግሞ ይሄ በደንብ በለጸጉ ከማይባሉ ሀገሮች ገና እንደ አፍሪካና

በአፍሪካ አይነት ደረጃ አሉ በሚባሉ ሀገሮች ጋር ሲወዳደር መቶ ሰላሳ አራት ኪሎ ሜትር ነበር የነበረው ለእያንዳንዱ አንደር ስኩዌር ኪሎ ሜትር ኤሪያ እና ምን ያህል ጋፕ እንዳለ ያሳያል። ይሄ ሁሉ ኦፖርቹኒቲ ነው። አፍሪካ ወደፊት የምትለወጥበት ብዙ ኦፖርቹኒቲዎች አሉ። እነዚህ ኦፖርቹኒቲዎች እንዴት ነው መለወጥ የሚቻለው? ከኤድ ወደ ትሬድ በሆነ መንገድ እንዴት አድርገን ነው ወደፊት የምናስቀጥለው? ብለን ብዬ ነበር ተመለከትኩት የነበረው ከተመለከትኩባቸው መንገዶች እንዴት ነው ፕሮጀክት የሚሰሩባቸው መንገዶች መካከል አንዱ

ያየ ነው ፒትሪ። ይሄ ፒትሪ ምንድነው? ፐብሊክ ፕራይቬት ፓርትነርሽፕ። ይሄ መንግስት የፕራይቬት ኦርጋናይዜሽኖች አንድ ላይ ፓርትነር አድርገው እንዲህ ፕሮጀክቶችን ማሰራት ይችላሉ የሚለውን ነገር ነበር የተመለከት ነው የነበረው። ይሄ ፒትሪ የሚባለው ሞዴል በአሁኑ ጊዜ በዩኤስኤድም በተለያዩ ድርጅቶችም እየተካሄደ ያለ ነገር ነው። ይጠቀሙበታል። ግን ችግሩ ምንድን ነው? ተለቅ ባለ መንገድ አይደለም የሚሄደው። ሁለተኛ ደግሞ ፒትሪ ሞዴሉ ራሱ ሲጠቀሙ ሞዴሉ የሚፈጠረው ያን ክሬት የሚያደርጉት ሞዴል በየሀገሩን ዘይቤ ያኗኗር ሁኔታ

እምነቶች ኒዋንስ የሚባለው በእንግሊዝኛ እነሱን ባላመለከተ መንገድ ላይ ስለሚቀር ለውጥ እንኳን ሲያመጣ ለምሳሌ እንደ ሞዛምቢክን ብትወስድ ወርልድ ባንክ ያወጣውን ሪፖርት ብትመለከት ሞዛምቢክ ላይ ሞዛምቢክ ለውጥ አመጣች፣ ግን የሀብታምና የድሃው ልዩነቱ ጋቡ በጣም ኢኒኳሊቲው በጣም ስለጨመረ ህብረተሰቡን የሀገሪቱን ህብረተሰብ ስትረስ ባድረግ ባስጨነቀ መንገድ ነው አገሪቱ ያደገችው። እና እነዚህ ነገሮች እንዴት ናቸው አቮይድ የሚደረጉት የሚለው ነገር ፒትሪ በጣም ያገለግላል ብለን ነበር ዲስከስ ያደረግነው።

ከሁለቱ ትውልደ ኢትዮጵያ ውጪ በሌሎች ተናጋሪዎችም ሆነ በስብሰባው ላይ የተነሱትን ዋና ዋና ጉዳዮች ምን እንደነበሩ የስብሰባው ታዳሚ የነበሩት አዩ ብርሃን ትዕዛዙ እንደሚከተለው ያስረዳሉ። ፍሬ ነገሩ የመጀመሪያው አራት ፓናሊስቶች ፎከስ ያደረጉት ኢኮኖሚክ ዴቨሎፕመንቱ ላይ ነበረ። ማለት አሁን የአፍሪካ ኢኮኖሚክ ዴቨሎፕመንት ስለሱ ኢኮኖሚክ ዴቨሎፕመንት ከሂውማን ራይት እሹ ጋር በማያያዝ

እሱ ነው አንደኛ የተነሳው። የዩኤስ ሮል ዴቨሎፕመንት ላይ ምን መሆን አለበት። ከዛ ውስጥ አሁን ለምሳሌ ዩኤስኤድ ይህን ሰጠ ይህን ሰጠ ይህን ሰጠ ተባላል። ይህን ያህል ሚሊየን ይህን ያህል ዓመት እየተሰጠ ስኪል ተረጅ ከሆነ የሆነ ሰዓት ላይ ጥያቄ መቅረብ አለብህ። ዋይ ዱ ዊ ጌጥ ሁልጊዜ ሀው ገባ። አንተ ቤት እንኳን አምጥተ ሰው ስታኖር የሆነ ሰዓት ላይ አስተምረህ ምናምን ለማውጣት ነው እንጂ

እድሜ ልክ ልትረዳው አይደለም። እና ሀብቱ ያለው አፍሪካ ነው፣ ንብረቱ ያለው አፍሪካ ነው። ሁሉ ነገር የሚያጋን ያለው ግን ነው ወረቀትና ትንሽ ነገር ይዘው የሚመጡት። ይህን ያህል አመት ከተረዳን የሆነ ሳላይ ነቃ ብሎ አፍሪካዊ ጥያቄ መጠየቅ አለበት። እና ከተረጅነት የምንወጣበት ነገር እንዴት ነው ነው ዋናው። ከተረጅነት ወጥተን እራሳችን የምንችልበት ነገር

በፕሬዝደንት ባይደን ጋባዥነት የተካሄደውን የዩናይትድ ስቴትስ አፍሪካ የመሪዎች ጉባኤን በመቃወም ሳይሆን አጀንዳዎቹ ክፍተት ያለባቸው መሆኑን ለማመልከት ነው የሚሉት አቶ ኤልያስ ተከታዩን አክለዋል። ዳያስፖራን ኢንክሉድ አድርጓል፣ የተለያዩ ሊደሮችን ኢንክሉድ አድርጓል ብሎ የተዘጋጀውን ስብሰባ አጀንዳውን የተመለከት ነው። አጀንዳውን ስንመለከት በጣም በከባድ ሁኔታ ሂማን ራይትስ ላይ ፎከስ ያደረገ ነገር ነው።

ሌላ እነዚህ አሁን እኔ ዲስከስ ያረኳቸውን ነገሮች እንዴት ነው አፍሪካን ከእርዳታ ወደ ትሬድ በሆነ መንገድ ደቨሎፕ አድርገን ራሷን የምችልበት መንገድ የሚያጠቅስ አጀንዳ አይደለም። ያየ ነው፣ ብዙ ጎደሎ ቅዳዳዎች አይተናል። ብዙ ነገሮች የተጓደሉ ነበሩ፣ እነሱን እንዴት ነው የሚሞሉት በሚል መንገድ በመቃወም ሳይሆን እኛም ለአፍሪካ ጥሩ የሆነ ለአሜሪካም ደግሞ በጣም ጥሩ የሆነ ነገር ነው የምንፈልገው ሁለቱ ሀገሮች ተሳስረው

ሁለት አህጉሩና የአሜሪካን ሀገር ተሳስረው በጥሩ ሁኔታ እድገት እንዲመጣ ነው የምንፈለገው፣ ሁላችን አሳብ ነው። ግን በወጣው አጀንዳ ስትመለከተው ብዙ ቀዳዳ አለው እና ይህንን የሚያጣቅስ አይደለም።

አጀንዳው ቅድም የተናገርኩትን ነገር ለምሳሌ ሞዴል ይሄ እንዴት ነው አገር አገሩ የሚያድገው ተብሎ ሞዴል ተደርጎ ያን ሞዴል ለሀገሮቹ ነው የሚሰጠው እና ይሄን ኤክስኪዩት አድርጉ ነው የሚሏቸው እና ተመሳሳይ መንገድ ነው አሁን የሚያየ ነው አጀንዳው ወጥቷል። ይሄ አጀንዳው ላይ አፍሪካኖች ምንድን ነው ችግራችሁ እንዴት እንርዳ እንዴት እንሳተፍ የሚለውን ነገር ሳይሆን ሞር አስቀድሞ በዚህ ነው የምንናገረው ይሄን የምንፈልገው ይላል። ያ ደግሞ የአፍሪካኖችን ችግር ወይንም ደግሞ አፍሪካ ልትፈታው የምትሞክረውን ቻሌንጅ

ቻሌንጆች አድሬስ ነገር አይደለም፣ ጋፕ ነው። ስለዚህ ይህንን ጋ አንድ ይህን ጋፕ አድንትፋ አድርገን ለመሙላት፣ ሁለተኛ ደግሞ የሚሳተፉትን ሰዎች ራሱ አመራረጡ በስርአት ሁላችንም የተረዳ ነው አልመሰለኝም። በዛ ላይ ደግሞ ሪኳርመንቶቹ አንዱ አንዱ ሪኳርመንት ከሰላሳ አምስት በታች መሆን ብዙ ነገሮች አሉ እና እነዚህ ነገሮች አይተን ምንም ግፉን ደግሞ የሞላ ነገር የለም ወይንም ደግሞ የአፍሪካን ሀገሮችን ምንድን ነው ምንነስታ ምን የሚለው ነገር የለም። ስለዚህ እኛ እንዴት ምን የምንሞላ

ብለን የተነሳ ነው እና በእዛ የተመሰረተ ነው ስብሰባው።

ኦሮሞ፣ ከዛ ስብሰባ ምን ተይዞ ነው የተወጣው? እንግዲህ አንዱ አዌርነስ የምትለው የማንቃትን ህብረተሰቡን የማነቃቃትና ችግሮችን የማሳየት ጎል ነበረ። እሱን አሳክተናል ብዬ አስባለሁ። የሚቀጥለው ደግሞ በዚህ ሀገር ቲንክ ታንክ የሚባለው ይሄ በሰዎች ተሰብስበው አንድ ላይ ሆነው የተለያዩ ችግሮችን በኤክስፐርትያቸው ለመፍታት የሚመክሩበትን መንገድ ፈጥረን የሚቀጥለውን ስብሰባ ስናደርግ አሁን ቅድም የጠቀስኳቸውን እንዴት ነው አፍሪካን ከኤድ ወደ ትሬድ እንዴት ነው የምናሻግራት የሚለውን

ነገሮች ብቻ ሳይሆን ደግሞ ኤድን ራሱ ብዙ የጎደሉ ነገሮች አሉ። ኤድ ውስጥ እንዴት ነው ኤፊሽንት አይደለም እነዚህ ኤፊሽንሲዎች እንዴት ናቸው የምናስወግደው የሚለውትን ነገሮች አጥንተን ሳም ፖይንት ለዩስ ኤድም ለዩስ ገቨርንመንትም የእኛን ጥናትና የእኛን ቪዥን ደግሞ ለማቅረብ ወስነናል። ግን ይሄኛው ዲዩበር ቢያንስ ቢያንስ ስድስት ወር እስከ አንድ ዓመት የሚፈጅብል ነገር ሊሆን ይችላል። ግን ይህንን ጥናት አካሄደን የኛ የተመለከትናቸውን ጋፖቹን የአፍሪካንና የአሜሪካን ሪሌሽንሽፕ እንዴት ነው

ነው ማሻሻል ምንችለው የሚለውን ሀሳብ ለማቅረብ ከወስናቸው ነገሮች አንዱ መካከል አንዱ እሱ ነው። ሁለተኛው ደግሞ ይሄ ዳያስፖራ የምንለው እዚ ሀገር ከአፍሪካ መጥቶ ከተለያዩ አፍሪካ ነገሮች መጥቶ እዚ ሀገር የሚኖረውን ህብረተሰብ ታሪካዊ ኃላፊነት አለበት። አወደድንም ጠላንም ሁለቱንም ህብረተሰቦች በደንብ አድርገን ጣጤን እናውቃለን። እኔ ምትወስደ ለምሳሌ ከኢትዮጵያ ስለመጣው የኢትዮጵያ ህብረተሰብ የሚፈልገውን የኢትዮጵያ ህብረተሰብ የሚኖርበትን ዜና፣ ባህሉን፣ እምነቱን በደንብ ጠልቅ

ያውቃለን በተጨማሪ ደግሞ እዚህ ሀገር ያሉትን የዚ ሀገርን ባህልና ያለውን አመለካከት ጠልቀን በደንብ እናውቃለን ስለዚህ ይሄ ታሪካዊ ሀላፊነት ጥሎብናል ታሪካዊ ሀላፊነት ጥሎብናል ስል እነዚህን ነገሮች በደንብ ስለምናውቅ ቅድም የተናገርኳቸውን ቀዳዳዎች በደንብ ደፍነን ህብረተሰባችን እያነቃቃን ወደፊት አሁን ብቻ ሳይሆን የሚቀጥለው ይሄ የሚቀጥለው ፕሮፖዛል ብቻ ሳይሆን በቀጣይ ሁኔታ እንዴት ነው

ፖሊሲዎች፣ ለአፍሪካ የሚበጁ ፖሊሲዎች፣ ለአሜሪካ የሚበጁ ፖሊሲዎች እንዴት ነው ክራፍት የሚደረጉት? አፍሪካን እንዴት የአሜሪካ ጥሩ የጥሩ አላይ እንዴት ነው የምናደርገው የሚለውን ወደፊት እያጠናን የምንመርጣቸውን ሰዎች እንጌጅ እያደረግን ፖሊሲውን ለሁለቱም አህጉርም ለአፍሪካ አህጉርም ለአሜሪካም በሚያገለግል ሁኔታ እንዲቀረጽ ለማድረግ ወስነናል። እና እነዚህ ሶስቱ ነጥቦች

ስብሰባው መጨረሻ ላይ የተነሱና በሚቀጥለውም ስብሰባ የምናየው ብቻ ሳይሆን ደግሞ ከአሁን ጀምሮ በቀጣይነት ሰርተን ለሁለቱ ለአፍሪካን ሀገሮች እና ለአሜሪካ የሚበጅ ነገር እና ሴኪሪቲን ፒስን ኢንሹር የሚያደርግ ነገር ለማምጣት ነው የወሰንነው ነው። ለአፍሪካ ዩናይትድ ስቴትስ ተመራጯ አጋር ነች ቢሉም ለሶስት ቀናት የቆየው ዩናይትድ ስቴትስ አፍሪካ የመሪዎች ጉባኤ ከመከፈቱ አስቀድሞ ቻይና ዩናይትድ ስቴትስ በአፍሪካ የምታፈሰውን የቀጥታ መዋዕለ ንዋይ መጠን በማለፏ

አገራቸው ወደ ኋላ ቀርታለች ሲሉ ምክትል የዩናይትድ ስቴትስ የንግድ ሚኒስትር ዶን ግሬቭስ መናገራቸው ተዘግበዋል። ይህም ቻይና በአፍሪካ ያላትን የበላይነት ያመለከተና የጉባኤውን ዝግጅት ለዚሁ ምላሽ ከመስጠት ጋር የተያያዘ ይመስላል። በዚህኛውም ፎረም አፍሪካ ሀያላን አገሮች የጥቅም መፎካከሪያ መሆኗ አግባብ አይደለም የሚል ነገር መነሳቱ ተመልክቷል። አፍሪካ ከምዕራባውያን ብቻ ሳይሆን ከምስራቆቹ የውጭ ኃይሎችም ተጽዕኖ ነጻ ሆና ራሷን መቻል አለባት የሚለው የውይይቱ

መነጋገሪያ እንደነበር አዩ ብርሃን ተናግረዋል። ምዕራቡን ዓለም ተቃወ አልፈለግንም ማለት ራሻና ቻይና ጋር ተጠጋን ማለት አይደለም። ማንኛውም የውጭ ጫና ምክንያቱም አፍሪካ ራሷን መቻል አለባት። ስለዚህ እንደ አገር አሁን ይሄ በስፔሻሊ አሁን እኛ ሀገር ውስጥ ይሄ በትንንሽ በትንንሽ ቡድን በምንቧደንበት ዘመን ላይ እንዴት ነው ከዛ አልፈን ከሀገር አልፍ በአህጉር ደረጃ ተደራጅተን ነፃነታችንን የምናስከብርበት እና የፓን አፍሪካኒዝም የምንመልሰው እንዴት ነው የሚል ነበረ ዲስካሽን።

የፓን አፍሪካን ንቅናቄ አራማጆች ነበሩ ከተባሉት መካከል የቀድሞው የቡርኪና ፋሶ መሪ ቶማስ ሳንካራ ወንድም ፖል ሳንካራ አንደኛው ተናጋሪ ሆነው በስብሰባው ላይ መገኘታቸውንም የስብሰባው ተሳታፊ የነበሩት አቶ ከባዱ በላቸው ተናግረዋል። ከተናጋሪዎችም ተመልካቾችም

ከሁሉም ሀገሮች ነበሩ። እኔ እስካየሁት ድረስ ናይጄሪያ፣ ሪፐብሊክ ኦፍ ኮንጎ፣ ቡርኪናፋሶ ፋሶ፣ ማሊ እንደዚህ ብዙ ናቸው የተሳተፉ ሀገሮች። ኦፍኮርስ የኢትዮጵያና ኤርትራ እንትን ቁጥር በርከት ይላል። ሆኖ ግን ሁሉም አፍሪካ ሀገሮች ባይሳተፉም እንኳን

ግን በርከት ያሉ የአፍሪካ ሀገሮች ዲያስፖራ ኮሚኒቲ አባላት ነበሩ። ከዛም ውጭ ደግሞ አፍሪካ ብቻ አይደለም ካሪቢያንም ኮሚኒቲ አባላት ነበሩ። እንደዚሁም ደግሞ ከተናጋሪዎችም ከተሳታፊዎችም የአሜሪካ ጥቁር ኮሚኒቲ አባሎችም ነበሩ። ድርጅቶችም ነበሩ፣ የተለያዩ ጥቁር መብት ተሟጋጅ ድርጅቶች፣ በዚህ በአሜሪካ ጦርነት ተቃዋሚ ድርጅቶች አንቲ ዋር ኮዋልሽን እና ሌሎችም እንደዚሁ በዓለም ላይ ያሉ አንጀስት የሆኑ

ሁኔታዎችን የሚቃወሙ በአሜሪካ ብቻ ሳይሆን በዓለም ላይ አሉትም የሚቃወሙ ወይም ያንን ለማስተካከል ጥረት የሚያደርጉ ድርጅትኖች ሁሉ ተሳትፈውበታል እና ስብስቡ በጣም ስብጥሩ ጥሩ ነበረ፣ እኔ እንዳየሁት። እንደው በዚሁ አጋጣሚ እንደው አንድ በግሌ የተደሰትኩበት አጋጣሚ ስላገኘሁም ጭምር ቶማስ ሳንካራ የቡርኪና ፋሶ መሪ የነበረው ታዋቂውና ተወዳጁ ፓንአፍሪካንስት ሊደር ቶማስ ሳንካራ ወንድምየው ፖል ሳንካራ አንደኛው

ተሳታፊ ነበር፣ ፓናሊስት ተናጋሪም ነበረ። በዚህ አጋጣሚ ከሱ ጋር ለመገናኘት በመቻሌ ብዙ ሰዎች ግን የተደሰት ነው እዛው ኦዲየንስ ውስጥ የነበርን የእሱም ንግግር የወንድሙ ህልምና ሙከራ ጥረት ምን እንደነበረ ግን ያ ደግሞ ለምን አጣጭር እንደተቀጨ እስካሁን ድረስ ከዛ አይነት የዌስተርን ኢንፍሉዌንስ ነፃ እንዳልወጣን እና አፍሪካ ሀገሮች ይህንን አጠናክረው መቀጠል እንዳለባቸው ነው የተናገረው የተናገረውና

ይሄም አጋጣሚ በጣም ደስ ካለኝ ነገሮች አንዱ ነበር። ዩናይትድ ስቴትስ በአሁኑ ወቅት በአፍሪካ ያሉ ዋና ዋና ችግሮችን መፍትሄ ለመስጠት በመጪዎቹ ሶስት ዓመታት ለአፍሪካ ሃምሳ አምስት ቢሊዮን ዶላር መመደቧን የብሔራዊ ጸጥታ አማካሪው ጄክ ሱሊቨን የተናገሩት በዚሁ ሳምንት ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በዚሁ ሳምንት በተካሄደው የአፍሪካ መሪዎች ጉባኤ መሪዎቹን ባነጋገሩበት ወቅት የዩናይትድ ስቴትስ ፍላጎት ከሌሎች ጋር የሚደረግ ፉክክር አይደለም። ጓዶቻችን

ሰዎቻችንና አጋሮቻችን አንዱን መምረጥ አለባችሁ እያልን አይደለም። እውነተኛ አማራጭ ለማቅረብና እውነተኛ አጋርነትን ለመፍጠር ነው ሃሳባችን እናም ተስፋችን ወደ ከፍታው አብረን መገስገስ ነው ብለዋል። ፕሬዚደንት ባይደንም ለአፍሪካ መሪዎች ባደረጉት ንግግር ዩናይትድ ስቴትስ ከአዲሱ የአፍሪካ አህጉራዊ ነጻ የንግድ ቀጠና ሴክሬታሪያት ጋር ታሪካዊ የመግባቢያ ሰነድ መፈራረሟንና ይሄም ከዚህ በፊት ያልታየ ያሉትን ከቀረጥ ነጻ እድሎችን እንደሚፈጥር

Soal "The American Adams Radio" dari Jedis Tani, Tina

አድማጮቻችን በመከታተል የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ በአጭር ሞገድ 19 ሜትር ባንድ እንዲሁም ደግሞ በ15660 ኪሎ ሄርዝ ላይ በ25 ሜትር ባንድ ደግሞ በ11610 እና በ1270 ኪሎ ሄርዝ የሚተላለፍላችሁን የቅዳሜ ምሽት የአማርኛ መሰናዶን ነው። እዚህ ጋር ቆም እንበልና የጋሽ መሐሙድ አህመድን ሙዚቃ ሰምተን እንመለስ።

Ancin, ancin, anci, anci, anci, fecere, anci, fecere, uuuu. Uh, uh.

to

የሚገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት የአማርኛ መሰናዶን ነው። ዝግጅቶቻችን በአጭር ሞገድ በ19 ሜትር ባንድ ላይ ና በ19 ሜትር ባንድ ላይ በ15660 ኪሎ እንዲሁም በ25 ሜትር ባንድ ላይ በ11610 እና በ1207 ኪሎ ኸርዝ ላይ ይደመጣሉ። በአዲስ አበባ ከአንድ አመት ተኩል በፊት በጥቂት ወጣቶች የተጀመረው እሁድ ጠዋትን ሳይክል በመጋለብ የማሳለፍ ባህል እየሰፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ ከመቶ በላይ ወጣቶች

የሚያሳትፍ ቢሆንም ከዚህ ውስጥ ግን ከሶስት የሚያበልጡ ሴቶች ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህን ችግር ለመቅረፍም ከለም ከተማ ተቋም ጋር በመተባበር በሁለት ወራት ጊዜ ውስጥ አስራ ስድስት ሴቶችን ሳይክል ትችያለሽ በተሰኘ መርሃ ግብር በመተባበር አሰልጥነው አስመርቋል። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል።

ሳይክል ትቼያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብ ና

ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ ሁለት ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጠዋት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር ሶስት ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል። ይላል የእግረ መንገድ አጋር መስራች እፍሬም በቀለ ሳይክል ትችያለሽ ከለም ከተማ ከተባለ

ሌላ እዚ ሀገር በቀል ከሆነ ነን ፕራፊት ኦርጋናይዜሽን ጋር ሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችላለሽ፣ ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባል ነው ስለሚያውቀው፣ እዚህ ሀገር ኢትዮጵያ ውስጥ ትችላለሽ ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ፣ እዛ ላይ የነበሩን ሁለት ወይም ሶስት ብቻ ሴቶች ናቸው። ከሁለት መቶ በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ ሁለት ብቻ ነበሩ ና

ጥያቄዎች እየጠየቅን ነበር። ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩ አንዳንድ ነገሮች ነበሩ። ለምሳሌ የሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው፣ ፍላጎት የሚኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው፣ ወይም ደግሞ ሳይክል ትሬኒንግ የሚያገኙበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ እና በተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገር ነገር ነበር። እንዲሁም ያው በተለይ መሀል አዲስ አበባ ላይ

ብዙ አክሰፕታንስ የለም። ብዙ ተቀባይነት የለውም። ሳይክል መጣ ወደ ስራ ስቴጅ ወይም ደግሞ ገበያ ስቴጅ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነገር ያገኘናቸው ናቸው መልሶች። እዚህ የተነሳ ነው ምንድን ነው ሳይክል ብናሰለጥ ናቸው ብለን ፐብሊክሊ ይህን አናውንስ አላደረግ ነው፣ ግን ለምናውቃቸው ሰዎች ብቻ ላክም ጠይቅ ነገር እና ወዲያው ወደ ሀያ የሚሆኑ ልጆች ተመዘገቡ፣ ሴቶች፣ ወጣት ሴቶች ውስጥ ተመዘገቡ። ከዛ በኋላ እነሱን በየእሁዱ ላይ የሚዘጉ መንገዶች አሉ ለሳይክል እና

የሚለውን ነገሮች መንገለሰው የተባለ አቲቪቲ ያለ እዛ ላይ መስልጠን ጀመር ማለት ነው። እነዛ ልጆች ወደ አስራ ስድስት የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መስልጠን ጀመሩ ማለት ነው። ዛሬ ሁለት ወር አካባቢ ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል። ወደ ዘጠኝ የሚሆኑ ሳይክሎች ከዛን ከለም ከተማ ሳይክል አመቱ

ከዛ በኋላ ይህን ስራ አይጀመርም ማለት ነው። በየሳምንት ለስድስት ሳምንት የሰለጠኑት የሰለጠኑት በየሳምንቱ ጠዋጠዋት ይመጣሉ። እዛ ቦታ ላይ የተዘጉ መንገዶች ላይ በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አድረ ነው በስንሳ ነበረው አሰልጣኞች ደግሞ እንደዚህ ቮለንቴር ወይም ደግሞ በጎፍ ቀጣዮች መታ ያሰለጥሉ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ የዚህ ከሆነ ሳይክል ስልጠና፣ ሴፍቲ እና ደግሞ ሜንቴናንስ ወይም ደግሞ ሳይክልን መጠገም መንገድ ላይ ይበላሽባቸው

እንዴት መጠገም ይችላሉ። ሴፍቲ የምንለው ደግሞ የሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለ እነሱንም ኦሬንት አደረግናቸው። ለስድስት ሳምንት ያልሰለጠኑ ለመጀመሪያ ጊዜ አብዛኞቹ ወደ አስራ አራት የሚሆኑት ከተመረቁት ከአስራ ስድስት ውስጥ አስራ አራት የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ። ሁሉም በሚገርም ሁኔታ ሶስተኛ ሳምንት ላይ

ብቻቸውን መንዳት ጀመሩ። እዛ ቦታ ላይ አራተኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል። አምስተኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጀበናቸው። ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጀበናቸው። ከተማ ወጣን። ከተማ ወጥተን ከተማ የመንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪኖችን፣ ሌሎችም አክቲቪቲዎች፣ ሌሎችም ትራፊክ ባለበት መንገድ ዞርን። ከተማ መጥተን ወደ ቦታው ተመለሱ።

የምትርሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የመንቸነስ ትሬኒ ናቸው። አሁን ደግሞ ከትላንትና ወዲያ ሁድ ለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክ የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መተዋጅበዋቸው እንዲሁም ም ሌሎች ስቴክሆልደሮች ከመንግስት ሌሎች መንፕራክት መጥተው አፕሬት አርገዋቸው ግራጅዌሽኑን ተደረገ። በጣም ጥማቅ ፕሮግራም ነበር።

ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው። ይህ ስልጠና በራሴ የራስ መተማመንን እንዳጎለብት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ። በዚህ ቡድን ልመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት ዘመናት አልፎኛል ሳይክል ከነዳ ላይክ በጣም ህጻን ሆኜ ማለት ነው አስራ ሁለት አስራ ሶስት ሆኜ እና ሳስበው የተሳን ነው።

ፕላስ ለጤናም ጥሩ ነው ኪሎ ለመቀነስም ይረዳኛል ብዬ አሰብኩኝ እና እንደዛ በማሰብ ጆይን አረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ በተወሰነ ቢልድ አርጎልኛል። በፊት በጣም ነበር ምተኛው እሑድ ጠዋት። አሁን እሑድ ጠዋት ጠዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የሚሄደው እና የተወሰነ ላይክ

መተኛሱ ጥቅም እንደሌለው እና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ስሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘሁት ብዬ ማለት እችላለሁ። ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ። ሳይክል ይችላለች ያው እየሰለጠኑ የሚወጡት ሴቶች

ራሳቸው አሰልጣኝ ይሆናሉ። በእኛ ብቻ እንዳይሆን በሌላ አካባቢያቸው ስልጠና እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንግን እንዲወስዱ ሴቶችን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት የሴቶች ቁጥር ሳይክል የሚሉ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የሕጻናትን ነው፣ የአዛውንትን ነው፣ የወጣቶችን ነው፣ የወንድም የሴትን ነው። የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልም

ከስፖርት እንቅስቃሴ ጀምረው ሳይክልን ደግሞ አሁን እየተሰሩ ያሉ የተጨመሩ አዳዲስ መንገዶች አሉ። ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ፣ ከእግረኛ ጋር ባልተገናኘ በሳይክል መንገዶች የተጨመሩ ናቸው።

ስለዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ ለስራም፣ ለትምህርት የሚሄዱ ሰዎች እንግዲህ እንደምታውቀው ጋዝ ዋጋ በጣም ጨምረዋል። መንገዶች በጣም እየጠበቡ ነው። መኪና ዋጋ መገዛ በጣም ጨምረዋል። ትክክለኛው መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው፣ ደግሞ መንገዱንም ሁኔታ መጠቀም ይችላሉ ማለት ነው ነው

አካባቢ እንግዲህ የሚስማማ ነው። ወጪን በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኤምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ሆነ ወደዛ እንዲያድጉ ነው እንግዲህ የምናስበው የሳይክል ዲጂታል ስትሬኒንግ ማለት ነው። ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል። ኮሜንቶች በቃ በጣም የተለያዩ ኮሜንቶች ነው የምትሰሚው። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ይህ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል።

ሴት ሆነሽ ማለት ነው ኢቨን ለጠሎን ከመንገድ ላይ ከራስሽ ከምታውቂው ሰዎችም ኢቨን ፖዚቲቭ ነገርን ላትሰሚ ትችያለሽ። ኧረ እባክሽ አይነት ነገር ማለት ነው። አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ ቀሚስ ለብሳት አበሻ ቀሚስ ላለብሳት ልትነዳ ትችላለች በጣም

ኖርማል ነው። ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው ረ ሴትዮቹ ሴትዮቹ ባክ እየመጣች ነው አይነት ነገር እንደ ይሄ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር

ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ ረ ሴቶችም ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው። የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትች ያለሽ ሁለተኛ ዙር ስልጠና ወደ ሀምሳ የሚደርሱ ሴቶች መመዝገባቸውንና እነ እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደንገረመው ከዋሽንግተን ዲሲ።

ጌራ ወርቅ ከተማ ከሴት የኢትዮጵያ እግር ኳስ ዳኞችና ኮሚሽነሮች መካከል አንዷ ናቸው።

በርካታ ሀገራዊና ዓለም አቀፍ ጨዋታዎችንም መርተዋል። በአሁኑ ወቅት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በጨዋታ ኮሚሽነርነትም እየሰሩ ይገኛሉ። ጌራወርቅ ከዘጋቢያችን ሀብታሙ ስዩም ጋር ባደረጉት ቆይታ በአሁኑ ሰዓት እየተካሄደ ያለውን የኳታር ዓለም ዋንጫ ከዓለም አቀፍ የእግር ኳስ ህግጋትና ደንቦች አንጻር ገምግመዋል። ፊፋ የዘንድሮን የዓለም ዋንጫን በማስመልከት የወሰደውን ታሪካዊ እርምጃ በማድነቅም የኢትዮጵያ ባለስልጣናት ወጣት ሴት ዳኞች

ምርጥ ወንድ የእግር ኳስ ጨዋታዎችን የሚመሩበትን ማዕቀፍ እንዲያዘጋጁም አሳስቧል። አሁን ወደ ቆይታቸው እንሻገራለን። አለም አቀፍ ዳኛዬን እኮ ከሁለት ሺ አስራ አምስት በፈረንጆች ነው እስከ ሁለት ሺ ሀያ ድረስ ማለት ነው ከዛ ቀጥሎ በሁለት ሺ ሀያ ያው እንግዲህ በመሀል ወልጄ ስለነበረ ወገብ ህመም አጋጥሞኝ ከዳኝነቱን አቁሜያለሁ። ከዛ በኋላ የኮሚሽነርነት ስልጠና ውስጄ

ለክልሉ ላይ ቀድም ይሰራ ነበር እንደ ኦሮሚያ፣ ከዛ በመቀጠል እንደ ኢትዮጵያ እግር ኳስ ፌዴሬሽን በፌዴራል ደረጃ ለተዛሬ ሶስት አመት ጀምሮ አበሻ ሁለት ሺ አስራ ሁለት ጀምሬ በኮሚሽነርነት ከዛሬ እየሰራው ነው ማለት ነው። እንደው እስከ ዛሬ ድረስ በዳኝነት ወይንም ደግሞ በኮሚሽነርነት ካገለገልሽባቸው የዓለም አቀፍም ሊሆን ይችላል የሀገር አቀፍ ጨዋታዎች የተወሰኑትን መጠቃቀስ እንችል ይሁን? አዎ በዓለም አቀፍ ደረጃ ያው

በሁለት ሺህ አስራ አምስት የኦሎምፒክ ማጣሪያዎች ሳውዝ አፍሪካ ላይ በተካሄዱ ውድድሮች አንድ ሁለት ጨዋታዎች መብራት እድል አጋጥሞኛል። እንዲሁም በኮንጎ ኪንሻሳ ላይ እነዚሁ የአፍሪካ ክለብ ማጣሪያ ናቸው ያለው። እዛ በኋላ ሌላ እድል ማጫወት እድሉን አላገኘሁም። ሀገር አቀፍ ደረጃ ያው በፕሪሚየር ሊጉ ያው ከዚህ በፊት ወንዶችን በምናጫወትበት ሰዓት በብሔራዊ ሊግ ደረጃ የ

ወንዶችን ጨዋታ በዋና ዳኝነት እመራ ነበር። እዛ በኋላ ከጊዜ በኋላ ያው ሴት ዳኞች ወንዶች ጨዋታን እንዳንድናጫወት በፌዴሬሽን በወጣ መመሪያ መሰረት ከዛ ከወጣን በኋላ የሴቶች ፕሪሚየር ሊግ ላይ ለረጅም ጊዜ እሰርቻለሁ። ደግሞ በሴቶች ፕሪሚየር ሊግ ላይ በኮሚሽነርነት ጦር በጨዋታ ታዛቢነት እሰራለሁ ማለት ነው። አንድ የእግር ኳስ ዳኛ ወይንም ደግሞ ኮሚሽነርም ሊሆን ይችላል። ጎበዝ ዳኛ ነው የሚባለው፣ ጎበዝ ኮሚሽነር ነው የሚባለው

ምን አይነት ብቃቶችን ሲያስመዘግብ ነው መጀመሪያው? በዳኝነት ዙሪያ አንድ ዳኛ በጣም ጎበዝ ዳኛ ነው የሚባል በፊዚካል ፊትነስ ፊት ሲሆን፣ ሜንታሊ ደግሞ የእግር ኳስ ሕጎችን እና ደንቦችን ጠንቅቆ ማወቅና ማስ ያስተገብር ማለት ነው። በተመሳሳይ ሁኔታ ወደ ኮሚሽነሩ ስትመጣም ኮሚሽነሩ ኮሚሽነሩ የተጫወታው ታዛቢ ዳኞቹን ለመገምገም ከዳኞቹ በተሻለ የህግ እውቀቱ ሰፊ የግምገማ እውቀቱ ጠንቃቃ የሆነ

መሆን አለበት። ሴቶች በእግር ኳስ ዳኝነቱ በተለይ ኢትዮጵያ ውስጥ ብዙ አይደሉም። ሴት ሆኖ አንዳንድ ጊዜ ደግሞ የወንዶችን የእግር ኳስ ጨዋታ መዳኘት ምን አይነት ፈተናዎች አሉት? እንዴትስ አድርጋችሁ ትወጡታላችሁ? አንችም ሆነ ጥቂት የምትባሉ ዓለም አቀፍ ዳኞች ስላላችሁ እውነቴን ነው ከጊዜ በኋላ ወር አምስት ዓመት ወዲህ ነው እንጂ ከዚህ በፊት ያው ሴት ኢንተርናሽናል ዳኞቻችን ያሉ የነበሩ ሴት ኢንተርናሽናል ዳኞቻችን የሀገሪቱን ፕሪሚየር ሊግ

በብቃት እና በጥሩ ችሎታ ይመሩ ነበር። ያው ከጊዜ ጊዜ አዲስ ኮሚቴ በሚመጣ ጊዜ ሁሉም ኮሚቴ በራሱ መስፈርት አዲስ መስፈርት በማውጣት ስለዚህ እነዛን ሴት ጠንካራ ዳኞች ከወንዶች ውድድር እንዳይመሩ እና የሴት ጨዋታን ብቻ እንዲመሩ የሚል መስፈርት አውጥቶ ነው እንደዚህ አይነት ክፍተት የተፈጠረው እንጂ እውነቱን ለመናገር አሁንም ኢትዮጵያ ውስጥ የወንዶችን ጨዋታ በብቃት ሊመሩ የሚችሉ ዳኞች አሉ። ለምሳሌ አሁን ሊዲያን ብታውቃት ብታያት

እየታፈሰ በዓለም አቀፍ ደረጃ እስከ ዓለም ዋንጫ ድረስ እየዳኘች ያለች አንድ እንቁ ሴት ኢንተርናሽናል ዳኛችን ነች። በሀገር አቀፍ ደረጃም በፕሪሚየር ሊጉ ላይ ብቸኛዋ ሴት ኢንተርናሽናል ሴት ዳኛ የሀገሪቱን ከፍተኛ የፕሪሚየር ሊግ ውድድር እየመራች ያለች ነች። ስለዚህ አሉ። አሁን ወደዛ መጠው ቢሰሩ ውድድሩን ፊት ሊያረጉ የሚችሉ ሊመሩ የሚችሉ ብቃት ያላቸው ሴት ዳኞቻችን አሉ። እንግዲህ ወደፊት የእግር ኳስ ፌዴሬሽናችን

እነዚህ ብቃት ያላቸውን ሴት ዳኞች ወደ ወንድ ውድድር እንዲመሩልን ያመጡልናል ብለን ተስፋ ይኖረናል። እንግዲህ ካታር ላይ ዘንድሮ የዓለም ዋንጫ እየተከናወነ ይገኛል። እስካሁን የነበሩ ጨዋታዎችን በዳኝነት ረገድ ምን ይመስላሉ? እንደው የተሳሳተ ዳኝነት ነበረ የምትይበት አፍታ ክስተት ነበረ ወይ እስካሁን ድረስ በተደረጉት ጨዋታዎች ውስጥ? ያው ዳኝነት ክስተት ይኖረዋል ማለት የሚዳኘው ሰው በሰው ነው እና

ሰው ደግሞ ሰብአዊ ባህሪ ያለው ከዛ ውስጥ መሳሳት ነው፣ ስህተቶች ይኖራሉ። ግን ስህተቶቹ መጥፎ የሚሆኑት ምንድን ነው? ውጤት የሚያስቀይሩ ስህተቶች ሲፈጠሩ የአንድን ቡድን በዳኛ ውሳኔ፣ በተሳሳተ ውሳኔ ከአንድ ውድድር ላይ ማውጣት አይነት ነገሮች ስለሚኖሩ በዳኝነቱ ላይ አዎ፣ ጥሩ ዳኞች ነበሩ።

ጥሩ ጎኖች አሉ። አንዳንድ የታዩ ክፍተቶችም አሉ። እንደ ክፍተት የሚነሳው ጉዳይ መካከል እንደው በአንቺ እይታ ይሄኛው ጨዋታ በዚህ በኩል ቢዳኝ ውጤቱ የተለየ ይሆን ነበር የምትዋለ ይሆን አዎ።

ከዚህ በፊት በተደረጉት የጥሎ ማለፍ ጨዋታዎች ላይ ለምሳሌ ጋና ከፖርቱጋል በተጫወተ ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት እድሉ ቢኖር ኖሮ በኔ እይታ ያ ኳስ

ካለፈ በኋላ ኮንታክት አድርጎ ነው ሩላ እንዲወደቀው በዛ ኳስ ፔናልቲው ተገኝቷል። እነዚህ እንደዚህ አይነት ክፍተቶች ታይተዋል። ዛሬውን ዳኝነት በብራዚል እና በክሮሽያ መሀል የተደረገውን ውድድር የመራውን ዳኛ ደግሞ ስናይ ማኔጅመንቱ ያለው ነገር የነበረው ነገር አስተማሪ የሚሆን ብዙ ነገሮችን ደግሞ እንደዚህ ተምረንበታል።

እንግዲህ ዘንድሮ ለመጀመሪያ ጊዜ ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሴት ዳኞች የዓለም ዋንጫን እንዲመሩ ወስኗል። የተወሰኑ ሴት ዳኞችም ጨዋታዎችን መርተዋል። ይሄ በአጠቃላይ በዓለም ላይ ላሉ ሴት ዳኞች ያለው ፋይዳ ምንድን ነው? ይህም በማየት ሽሳንቺ ምን ይሰማሻል? በዓለም አቀፍ ደረጃ የሴት ዳኞች የዓለም ዋንጫን መሩ የመጀመሪያ ጊዜ ነው። ይሄን በማየቴ እጅግ በጣም ደስተኛ ነኝ።

ወደፊት እንደነሱ ተሻሉና ጠንካራ እነስት ዳኞች ጠንክረው ከሰሩ እስከ ዓለም ዋንጫው ድረስ የወንዶችን ጨዋታ መምራት እንደሚችሉ ማሳየታቸው ለሀገራችን የእግር ኳስ ፌዴሬሽን ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ሴት ዳኞች ከበረቱ፣ ከጠነከሩና ከሰሩ ዓለም ዋንጫ ድረስ ወጥተው ማጫወት የሚችሉ ከሆነ በሀገር ውስጥ በሚደረጉ ትልልቅ ውድድሮች ላይ ሴት ዳኞችን

አብቅቶ ውድድር እንዲመሩ ማድረግ እንደሚቻል ትልቅ ትምህርት ይሰጣል ብዬ አስባለሁ። ቆይታችንን ከማብቃታችን በፊት በእግር ኳስ ዳኝነት ዘርፍ በርካታ ኢትዮጵያውያን እንዲበራከቱ፣ በዘርፍ ውስጥ ያሉ ሴቶችም እንዲበዙ፣ እንደ ሀገርስ በስፖርቱ ዘርፍ ምን መደረግ አለበት ብለሽ ትመክሪያለሽ? እኔ እንደ ሀገር ቢሆን ብዬ የማስበውና አስተያየት መስጠት የምፈልገው ምንድን ነው

በሀገራችን ተጨባጭ ሁኔታ የኢትዮጵያ ከኢትዮጵያ እና አንጻር ሴት ዳኞች አሁንም በርካታ ሴት ዳኞች በፌዴራል ደረጃ አንደኛ መምሪያ ደረጃ በክልል ደረጃ የሚሰሩ ዳኞች አሉን። እነዛን ዳኞች በፌዴሬሽን በኩል አስፈላጊ የሆነ ድጋፍና ትብብር በተለየ እይታ ቢሰጣቸው

ምክንያቱም እኔ ቅድም እንደገለጽኩለት ከወሊድ በኋላ በገጠመኝ የሕመም ችግር ነው ከዳኝነት ራሴን ያገለልኩት። ሴት ልጆች ቤት ውስጥ ጫና ይበዛባቸዋል። ሴት ልጆች ቤት ውስጥ እናት ነች፣ ኃላፊነት ይበዛባታል። ከልጅ ጋር ያለ ኃላፊነት ቤተሰብ በማስተዳደር ሁኔታ ብዙ ጫናዎች ስለሚኖርባት ያንን ጫና ተገንዝበው በሚገጥማቸው ማንኛውም ፊዚካልም የሆነ ሜንታሊም

በዳኝነቱ ላይ የሚያስፈልጋቸውን እገዛ እንዲደረግላቸው በፌዴሬሽኑ በኩል አትኩሮት እንዲሰጠው ነው የምፈልገው። ምክንያቱም ጥሩ ጥሩ ዳኞች የምናያቸው አሉ። ነገር ግን ከወሊድ በኋላ ካለው ማህበራዊ የአኗኗር ዘዴ ከዚህ ከዚህ አንጻር ባክ ያደርጋሉ። ስለዚህ ዳኞችን ለማብዛት ሴት ዳኞቻችንን ለማብዛት እና ትልቅ ደረጃ ላይ ለማድረስ በተለየ ሁኔታ ሴት ዳኞቻችንን የተለየ እንክብካቤ ቢደረግላቸው

ድጋፍ ሊደረግላቸው የሚል አስተያየት ለመስጠት እንፈልገው። እጅግ በጣም አመሰግናለው። ጌራ ወርቅ ከተማ በዓለም አቀፍ የእግር ኳስ ዳኝነት፣ አሁን ደግሞ በእግር ኳስ ኮሚሽነርነት እያገለገለች ትገኛለች። ሀሳብሽን ስላጋራሽን በጣም አመሰግናለው። አመሰግናለሁ። የሙዚቃ አፍታ እንውሰድ። አስኬድ እንደሾው ዱማ ዱሜ ይላል።

I'm

ችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን የቅዳሜ ምሽት ታህሳስ 8 2015 ዓ.ም የአሜሪካ ድምፅ የአማርኛ መሰናዶ እዚህ ላይ ተጠናቀቀ የደን ገረመው መርሃ ግብሩን በመምራት ብርሃን ኃይሉ በፕሮዳክሽኑ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምፅ ዘጋቢዎች ጋር እንዲሁም ደግሞ ባለሙያዎች ጋር እንሰናበታችኋለን ጤና ይስጥልን Thank